ቮይስ ኦፍ አሜሪካ ትናንት የተከፈተው የአፍሪካ ሕብረት የመሪዎች ጉባኤ አሁን ማምሻውን ተጠናቋል። በሙስና ላይ የሚካሄደውን ትግል በማሸነፍ ላይ እንደሚያተኩር የተገለጠው ይኸው ጉባኤ ሌሎች ውሳኔዎችም ይፋ ተደርገውበታል። ሊቀመንበር ሆነው የተመረጡት የሩዋንዳው ፕሬዝዳንት ፖል ካጋሜ የተባበረ የአፍሪቃን የአየር ትራንስፖርት ገበያን ይፋ አድርገዋል። አፍሪካውያን በአህጉሪቱ በአንድ ፓስፖርት እንዲንቀሳቀሱ ለማስቻል እየተሰራ መሆኑንም ካጋሜ ጠቁመዋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው በቦታው ተገኝቶ ያጠናቀረውን ዘገባ ይልኮልናል። በዓመት ሁለት ጊዜ ከሚካሄደው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ ሁልጊዜም የመጀመሪያውን ታስተናግዳለች። እናም የጥር ወር የከተማዋ ትልቁ ክንውን ይሄው የመሪዎች ጉባኤ ነው። በሙስና ላይ የሚካሄደውን ትግል ማሸነፍ የሚለው ደግሞ የዚህ ዓመቱ ጉባኤ መሪ ቃል ነው። ሌሎች ውሳኔዎችና የህብረቱ ወቅታዊ አቋሞችም ግን በዚህ ጉባኤ ተንጸባርቀዋል። በመክፈቻው ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ለምሳሌ የደቡብ ሱዳንን የሰላም ሂደት በሚያደናቅፉት ላይ ማዕቀብ እንደሚጣል ይፋ አድርገዋል። እስካሁን እንደዚህ አይነቱ የማዕቀብ ሀሳብ ሲቀርብ የቆየው ዩናይትድ ስቴትስን ከመሳሰሉ ዓለም አቀፍ አጋሮች ነው። የትናንቱ ንግግር ግን የአፍሪካ ህብረትም ማዕቀብ ለመጣል ከውሳኔ ላይ መድረሱን አመላክቷል። ሶማሊያን በተመለከተም የአፍሪካ ህብረት ሰላም አስከባሪ ወታደሮች የሚወጡበትና ኃላፊነቱን ለአገሪቱ ጦር የሚያስረክቡበት ሂደት እየተከናወነ መሆኑን ሊቀመንበሩ አስረድተዋል። ይሄው የአፍሪካ ህብረት የሶማሊያ ተልእኮ አሚሶም ሙሉ በሙሉ ከሶማሊያ የሚወጣው መቼ እንደሆነ ግን አልጠቆሙም። ሊቀመንበሩ የጠቀሱት ሌላ ነጥብ አፍሪካውያን በአህጉሪቱ በሚገኙ አገራት በነጻነት እንዲዘዋወሩ የሚያደርግ የጋራ ፓስፖርት እንዲኖር እየተሰራ መሆኑ ነው። ይህ እንዲፈጠርም ጥሪ አቅርበዋል። ጉባኤው የሰዎች የነጻ ዝውውርና የአፍሪካ ፓስፖርት ፕሮቶኮል የተሰኘውን ሰነድ እንዲያጸድቅ ጥሪ አቀርባለሁ። በአህጉሪቱ ሲዘዋወሩ በጣም አስቸጋሪ ነገሮችን የሚጋፈጡና ክብረ ነክ ሁኔታዎች የሚያጋጥሟቸው አፍሪካውያን በገዛ አህጉራቸው ባዕድ መሆናቸው ይቆም ዘንድ ጉባኤው የሰዎች የነጻ ዝውውርና የአፍሪካ ፓስፖርት ፕሮቶኮል የተሰኘውን ሰነድ እንዲያጸድቅ ጥሪ ያቀርባለሁ። በአህጉሪቱ ሲዘዋወሩ በጣም አስቸጋሪ ነገሮችን የሚጋፈጡና ክብረ ነክ የሆኑ ሁኔታዎች የሚያጋጥሟቸው አፍሪካውያን በገዛ አህጉራቸው ባዕድ መሆናቸው እንዲቆም ነው ያሉት። ብዙ የተነገረለት የፕሬዝዳንት ዶናልድ ትራምፕ አስተያየት በዚህ ጉባኤ በተደረጉ ንግግሮች አልተነሳም። ቀደም ሲል ባለፈው ሳምንት በተካሄዱት የአፍሪካ ህብረት የአምባሳደሮችና የውጭ ጉዳይ ሚኒስትሮች ስብሰባዎች ግን የድሃ ድሃ የሚል እንድምታ ያለው የፕሬዝዳንት ዶናልድ ትራምፕ የአፍሪካ አስተያየት ተነስቷል። አፍሪካ በፕሬዝዳንቱ የተሰነዘረውን አስተያየት ገና አብላልታ አልጨረሰችም ነበር ያሉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ፣ በዚህ የመሪዎች ጉባኤ በተደረጉ ንግግሮች ግን ይህ ርዕስ አልተጠቀሰም። በዝግ በተደረጉ ውይይቶች ምን አቋም እንደተንጸባረቀ ባይታወቅም የአፍሪካ ህብረት ሊቀመንበር ሆነው የተመረጡት የሩዋንዳው ፕሬዝዳንት ፖል ካጋሜ በዳቦስ ስዊዘርላንድ በተካሄደው የዓለም የኢኮኖሚ ፎረም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መወያየታቸው ይታወሳል። ከዚህ ውይይት በኋላ በቀጥታ ወደ አዲስ አበባ የመጡት ፖል ካጋሜ ለህብረቱ መሪዎች ያደረጉት ንግግርም ፖለቲካዊ፣ ኢኮኖሚያዊና ማህበራዊ በሆኑ ሌሎች ርዕሶች ላይ ያተኮረ ነው። የአፍሪካን አየር መንገዶች የሚያስተሳስረው ስምምነት ፕሬዝዳንቱ ይፋ ካደረጓቸው ነጥቦች አንዱ ነው። ቱዴይ ዊ ዊል ሎንች ዘ ሲንግል አፍሪካን ኤር ትራንስፖርት ማርኬት ዛሬ የተባበረ የአፍሪካ የአየር ትራንስፖርት ገበያ ይፋ እናደርጋለን። ይህ ለመጓጓዣ አገልግሎት ትልቅ እርምጃ ነው። የአህጉራዊውን ነፃ የንግድ ቀጠና ሰነድ ለማጽደቅም ተቃርበናል። በዚህ ዓመት መጠናቀቅ ያለበትም ይኸው ነው። የሰዎች በአፍሪካ የመንቀሳቀስ ነፃነትም በእኩል ደረጃ አስፈላጊ ነው። በ2018 ተግባራዊ ሊደረግም ነው። እነዚህን እንቅፋቶች ለመስበር በመቁረጥ ለአፍሪካና ለቀሪውም ዓለም ነገሮች በተለመደው አኳኋን እንደማይቀጥሉ ትልቅ መልእክት እናስተላልፋለን። ሕዝቦቻችን ብሩህ የሆነ ቀጣይ ሕይወት ያስፈልጋቸዋል። በየዓመቱ እንደሚደረገው ሁሉ የዘንድሮው ጉባኤ መክፈቻም ከአህጉሪቱ ውጭ ያሉ ተጋባዥ እንግዶችም ንግግር ያደረጉበት ነው። ከእነዚህ አንዱ የሆኑት የፍልስጤም አስተዳደር ፕሬዚዳንት መሐሙድ አባስ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአሜሪካን ኤምባሲ ወደ ኢየሩሳሌም ለማዘዋወር የደረሱበትን ውሳኔ ተችተዋል። ሌሎች ሀገራትም ተመሳሳይ እርምጃ እንዳይወስዱ በአስተርጓሚ በሚሰማው ንግግራቸው ጠይቀዋል። ሀገራት በኢየሩሳሌም ምንም አይነት ዲፕሎማሲያዊ ጽህፈት ቤት ከመክፈት የመቆጠብ ኃላፊነታቸውን አስፈላጊነት በድጋሚ መግለጽ እፈልጋለሁ። በተባበሩት መንግሥታት የጸጥታው ምክር ቤት ውሳኔ ቁጥር 478 እዝባር 1980 መሠረት ነው። ኢትዮጵያን ጨምሮ የጸጥታው ጥበቃ ምክር ቤት አባላት የሆኑ የአፍሪካ አገራት የዩናይትድ ስቴትስ ፕሬዚዳንት ኤምባሲያቸውን ወደ ኢየሩሳሌም ለማዘዋወር የደረሱበትን ውሳኔ በመቃወም ለሰጡት ድምፅም አመስግነዋል። የፍልስጤሙ ፕሬዝዳንት ጸጥታው ምክር ቤት የሚገኙ የግብፅ ኢትዮጵያና ሴኔጋል ተወካዮች ከዚህ አንጻር ላሳዩት ክብር የሚገባው አካሄድ ይህንን አጋጣሚ በመጠቀም ምስጋናዬን ለማቅረብ እፈልጋለሁ። ለሁለት ቀናት የተካሄደው የአፍሪካ ህብረት የመሪዎች ጉባኤ የተጠናቀቀው አሁን ማምሻውን ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ